በአዲስ አበባ የተሰባሰቡት የኢጋድ አባል አገሮች የጤና ጥበቃ ሚኒስትሮች ኢቦላን ጨምሮ አሳሳቢ በሆኑ የጤና ችግሮች ላይ ለመምከርና የጋራ እቅድ ለመንደፍ የታለመ የአራት ቀናት ጉባኤ ጀምረዋል። በተለይ ቦላን አስመልክቶ ሲወያዩ የአሁኑ የመጀመሪያቸው ያለመሆኑን የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ የተናገሩትን ጠቅሶ የአዲስ አበባ ዘጋቢያችን እስክንድር ፍሬው ተከታዩን አጠናቅረዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ያዘጋጀው ይህ የጤና ጥበቃ ሚኒስትሮች ስብሰባ ለአርብቶ አደር እንደዚሁም ድንበር አቋራጭና ተንቀሳቃሽ ማህበረሰቦች መኖር ባለበት የጤና አቅርቦት ላይ ያተኩራል። ድንበር የሚጋሩት የምስራቅ አፍሪካ ሀገሮች ደግሞ የበሽታ ስጋቶችን ለመቋቋም መፍትሄም ለመፈለግ በጋራ ሊሰሩ የግድ መሆኑን ያምናሉ። ዛሬ በአዲስ አበባ የተጀመረው ስብሰባ መነሻም ይሄው ነው። የተለያዩ በሽታዎችን በማሳያነት የጠቀሱት የኢትዮጵያው የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ አንዳችን ጋር ጠፍቶ ሌላችን ጋር እስካለ ሁላችንም ነጻ አይደለንም ብለዋል። ፖሊዮ ለምሳሌ ከምስራቅ አፍሪካ ያልጠፋው ሶማሊያ ውስጥ በመገኘቱ መሆኑን አስታውሰዋል። የአራቱ ቀን ስብሰባ ከሚያተኩርባቸው ጉዳዮች አንዱ ወቅታዊ ስጋት የሆነው ኢቦላ ነው። ከዚህ አንጻርም አገሮቹ በጋራ ሊሰሩ እንደሚገባ ዶክተር ከሰተ የኢትዮጵያን ተሞክሮ በመግለጽ አስረድተዋል። ለምሳሌም ከሰሜን ሱዳን ጋር እጅግ መልካም የሥራ ግንኙነት አለን። መተማና ሁመራን በመሳሰሉ የየብስ ማቋረጫ ድንበሮች የተቀናጁ የክትትልና የምርመራ ስርዓቶች አሉ ነው። በሙያሌ ደግሞ ከኬንያ ባለስልጣናት ጋር ጥሩ ግንኙነት አለን። በጋላፊና በደዋሌ ከጅቡቲ ባልደረቦቻችን ጋር ስንሰራ ቆይተናል። በችግር ውስጥ እያለፉ ቢሆንም ከደቡብ ሱዳን ባለስልጣናትም ጋር እየሰራን እንገኛለን። የአዲስ አበባው ስብሰባ ኢቦላን ከመከላከል አንጻር የእስካሁኑን ሂደት ለመገምገምና የጋራ ስትራቴጂ ለመንደፍ እንደሚያስችል ኢትዮጵያዊው ሚኒስትር ገልጸዋል። የምስራቅ አፍሪካ ሀገሮች በኢቦላ ላይ ሲመክሩ የመጀመሪያቸው እንዳልሆነም ጠቁመዋል። ዶክተር ከሰተ ብርሃን እንዳሉት ከሁለት ወራት በፊት እነዚህ ሚኒስትሮች በናይሮቢ ተገናኝተው ነበር። ያ ስብሰባም አገሮቹ ሁሉ ብሔራዊ ዕቅዶቻቸውን ያቀረቡበት እንደነበር አመልክተዋል። በድንበሮቻችን አካባቢ ሊኖር ስለሚገባው ትብብርም ተነጋግረን ነበር ነው ያሉት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ዘገባ እናልፋለን። በዩናይትድ ስቴትስ ምድር የመጀመሪያው የሆነው የኢቦላ ተጋላጭ በተመዘገበ ለሶስት ወራት የተቃረበ ጊዜ ውስጥ የወረርሽኙን መዛመት ለመቆጣጠር እየተደረጉ ያሉት ጥረቶች በዩናይትድ ስቴትስና በምዕራብ አፍሪካ እስካሁን ያስገኟቸውን ውጤቶች ያመላከቱት ፕሬዚደንት ኦባማ የበሽታውን ስርጭት ለመዋጋት ተጨማሪ በጀት እንዲመደብም ጥሪ አድርገዋል። የአሜሪካ ድምፁ ዘጋቢ አሩፓንዴ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። የዕለት ተዕለት የስጋት ወሬ ልምሆን ተቃርቦ የነበረው የኢቦላ ወረርሽኝ ባለፉት ጥቂት ሳምንታት ውስጥ በዩናይትድ ስቴትስ መገናኛ ብዙሃን አብይ ዜናነቱ እየቀነሰ ቢሄድም በምዕራብ አፍሪካ ቁጥራቸው ስድስት ሺ ለሚደርሱ ሰዎች ህልፈት ምክንያት የሆነው ቫይረስ ጉዳይ ግን ከአሜሪካው ፕሬዚዳንት አእምሮ አልጠፋም። አሳሳቢነቱ አሁንም እንዳለ ነው። ወረርሽኙ የደቀነብንን ፈተና በስኬት ለመወጣት ከፈለግን በምዕራብ አፍሪካም የጋረጠውን አደጋ የከሰተውን ቀውስ መፍታት አለብን። ፕሬዚዳንት ኦባማ ይህን ያሉት በትናንትናው ዕለት የዩናይት ስቴትሱን የብሔራዊ የጤና ምርምር ተቋም በእንግሊዝኛውም ህጻረ ቃል ኤንአኤች ቤተ ጥናቶች በጎበኙበትና ኢቦላን ለማከም የተሠራውን በጥናት ላይ ያለ መድኃኒት የመጀመሪያ ደረጃ ሙከራ ያጠናቀቁትን ተመራማሪዎች የምርምር ስራ ባደነቁበት ወቅት ነው። ወረርሽኙን ለመዋጋት በዩናይትድ ስቴትስ እየተደረጉ ያሉ ጥረቶች ያስገኟቸውን ውጤቶች ያመላከቱት ሚስተር ኦባማ ለኢቦላ ቫይረስ የተጋለጡ ሰዎችን ለማከም የተሰናዱ ሆስፒታሎች ቁጥር ባለፉት ሁለት ወራት ውስጥ ከ3 ወደ 35 ማደጉን ባለፈው ነሐሴ 13 ብቻ የነበሩት የኢቦላን ቫይረስ በምርመራ ለማረጋገጥ የሚያስችሉ የላቦራቶሪዎች ቁጥርም 42 መድረሱን ገልጠዋል። ዩናይትድ ስቴትስ ኢቦላን ለመዋጋት ከሀገር ውጭ የምታደርገውንም ጥረት በተመሳሳይ ከፍ በማድረግ 200 ሲቪሎችና 3000 የጦር ሰራዊት አባላት በምዕራብ አፍሪካ ማሰማረቷ ይታወቃል። ፕሬዚዳንቱ አክለውም ኢቦላን ባለበት ለመዋጋት የተያዘው ዘመቻ በተለይም በላይቤሪያ ውጤት እያሳየ መሆኑን አስታውቀዋል። ዩናይትድ ስቴትስ በላይቤሪያ ለመገንባት ካቀደቻቸው በጠቅላላው አስር የኢቦላ ሕክምና መስጫ ማዕከሎች እስካሁን ሶስቱ የሶስቱ ግንባታ መጠናቀቁን ለኢቦላ ታማሚዎች ሕክምና ዝግጁ የሚሆኑት የሆስፒታል መኝታዎችን ቁጥር በመጪው አውሮፓውያን መጀመሪያ 2000 እንደሚደርስ ተገልጧል። በየሳምንቱ በመቶዎች የሚቆጠሩ አዳዲስ የህክምና ባለሙያዎችን እያሰለጠንን ቁጥራቸውን ከፍ አድርገናል። በተሻለ ሁኔታ ለመስራት የሚያስችል አሰራር ለመፍጠር ችለናል። በላይቤሪያ በኢቦላ የሞቱ ሰዎችን አስከሬኖች የቀብር አፈጻጸም ለማሻሻል አበረታች መልካም ዜና አለን። በአጠቃላይ በላይቤሪያ ለኢቦላ የሚጋለጡ ሰዎችን ቁጥር መቀነስ ችለናል። እነኚህ አበረታች ውጤቶች እየተዘገቡ ባሉበትም አሉ ፕሬዚዳንቱ፣ እነኚህ አበረታች ውጤቶች እየተዘገቡ ባሉበትም በኢቦላ ወረርሽኝ ላይ የተያዘው ዘመቻ ገና ብዙ ስራ የሚጠብቅ ነው ብለዋል። ባለፉት ጥቂት ሳምንታት ውስጥ ለቫይረሱ አዲስ የሚጋለጡ ሰዎችና በኢቦላ ሳቢያ ለኅልፈት የሚዳረጉ ሰዎች ቁጥር በተመሳሳይ እየጨመረ ባለባት ሴራሊዮን ወረርሽኙ አሁንም በከፋ ሁኔታ በመዛመት ላይ መሆኑን አመልክተዋል። ማሊ ውስጥ እንዳየነው ሁሉ ወደ ሌሎች አገሮችም ሊዛመት ይችላል። ወረርሽኙ በብዛት ተስፋፍቶ የሚገኝባቸው እያንዳንዱ አካባቢዎች በወቅቱ ካልተቆጣጠሩት፣ ቆይቶ ተጋግሞ እንደሚቀጣጠል የተዳፈነ እሳት ነው። በመሆኑም የመከላከል የጥበቃና በትጋት የያዝነውን ሥራ ለአፍታ እንኳ ማቆም የለብንም። ፕሬዚዳንት ኦባማ የትላንቱን የዩናይት ስቴትሱን ብሔራዊ የጤና ምርምር ተቋም ኤንይች ቤተ ጥናቶች ጉብኝታቸውን አጋጣሚ ተንተርሰውም የዩናይት ስቴትስ ምክር ቤቶች አባላት ለመጪው የአውሮፓውያን ገናና የአዲስ ዓመት በዓላት ለረፍት ከመውጣታቸው አስቀድመው ኢቦላን ለመዋጋት ለተያዘው ለዚህ ዘመቻ የሚውል ተጨማሪ የስድስት ነጥብ ሁለት ቢሊዮን ዶላር በጀት እንዲያጸድቁም ጠይቀዋል።